The Voice of America. ከትላንት በስቲያ ቅዳሜ ነሐሴ 30 2012 ዓ.ም የተካሄደው የፌዴሬሽን ምክር ቤት አስቸኳይ ስብሰባ በትግራይ ክልል የሚካሄደውን ምርጫ በሕገ ወጥነት በመፈረጅ እንዳልተካሄደ ይቆጠራል የሚል ውሳኔ ማሳለፉ መልካም መሆኑን የገለጹት የራያ ራዩማ ዴሞክራሲያዊ ፓርቲና የወልቃይ ጠገዴ አማራ ማንነት አስመላሽ ኮሚቴ አመራሮች በራያና ወልቃይት አካባቢዎች ለሚፈጸሙ የሰብአዊ መብት ጥሰቶች ግን ምንም አይነት መፍትሄ ሳያስቀምጥ ማለፉ ቅሬታ እንዳሳደረባቸው ገለጹ። አክለውም ቅሬታቸውን ወደ ፌዴሬሽን ምክር ቤት ለማቅረብ በዝግጅት ላይ መሆናቸውን ተናግረዋል። መስፍን አራጌ ዘገባ አለው። ምክር ቤቱ ነሐሴ ሰላሳ ባካሄደው አምስተኛ ዓመት አንደኛ አስቸኳይ ስብሰባ ላይ እንዳስታወቀው የትግራይ ክልል የፌዴሬሽን ምክር ቤት ያስተላለፈውን ውሳኔና የምክር ቤቱ አፈ ጉባኤ ህገ መንግስቱ እንዲከበር በደብዳቤ የገለጹትን ማሳሰቢያ አለመቀበሉ፣ ይህ ህገ መንግስታዊ ነው ማለቱ ይታወሳል። የህገ መንግስት ተርጓሚዎችን መሰረት አድርጎ ባስተላለፈው ባለ ሶስት ነጥብ ውሳኔም የትግራይ ክልል ምርጫ እንቅስቃሴዎች ከህገ መንግስቱ ጋር የሚቃረኑ በመሆናቸው በህገ መንግስቱ አንቀጽ ዘጠኝ አንድ መሰረት እንዳልተደረጉ የሚቆጠሩ የማይጸኑና ተፈጻሚነት የሌላቸው ናቸው በማለት በሙሉ ድምጽ ወስኗል። ውሳኔው በራያ ራዩማ ዴሞክራሲያዊ ፓርቲና ወልቃይ ጠገዴ አማራ ማንነት አስመላሽ ኮሚቴ ከፍተኛ አመራሮች ዘንድ ሁለት አይነት አስተያየት አስተናግዷል። የትግራይ ክልል እያካሄደ ያለውን የምርጫ እንቅስቃሴ የፌዴሬሽን ምክር ቤት በህገ ወጥነት መፈረጁ እንደ ወልቃይ ጠገዴ አማራ ማንነት አስመላሽ ኮሚቴ ሰብሳቢ ኮሎኔል ደመቀ ዘውዶ አባባል ውሳኔው ጥሩ ነው። ቲፒኤልኤፍ ህገ መንግስታዊ ጥሰትን መሰብሰመ በሰኔ ሶስትም የኮቪድ መሰረት አድርጎ ፌዴሬሽን ምክር ቤት የሰጠው የህግ ትርጓሜ ምርጫው መራዘም እንደሚችል በምክንያት የገለጸውን የሰጠው ውሳኔ ቲፒኤልኤፍ እንዳልተቀበለ በዚያ ላይም የህግ ጥሰት እንደፈጸመ በሁለተኛም ከፌዴራል ምርጫ ቦርድ እውቅና ውጭ የራሱ የምርጫ ኮሚሽን አቋቁሞ ምርጫ ለመካሄድ መንቀሳቀሱ ህገ መንግስቱ አይፈቅደው ህጋዊ ነገሮችን ያልተከተለ ህገ መንግስታዊ ጥሰቶች እየፈጸመ እንደሆነ እንደገና አሁንም በጳጉሜን አራት ምርጫ እናካሄዳለን ብለው መካሄዱት ያለን እውቅና አይሰጠውም ህገ መንግስቱን እየጣሰ ነው በሚል በተጨማሪ በወልቃይትና በራያ ከፍተኛ የሰብአዊ መብት ጥሰቶችን በኮሚቴዎች አማካኝነት እንደተገለጠና ፌዴሬሽኑን እንዳረጋገጠ ገልጿል። ይሁን እንጂ በክልል ውስጥ የተፈጸመውን የሰብአዊ መብት ጥሰት ፌዴሬሽኑ ምላሽ የሰጠበት መንገድ ከጠበቅነው በታች ነው ሲሉ ለአሜሪካ ድምጽ ገልጸዋል። ሰብአዊ መብቶች እኛ አካባቢ የሚሰጡም ያሉ ማስቆም ይገባል የሚለው ውሳኔ ማሳለፍ ይገባ ነበረ። መንግስት የትኛውም አካል ያን ማህበረሰብ ማዳን ይገባል የሚል ውሳኔ ሊወስን ይችል ይሆን ነበር ነበረ ብለን አስበን ነበረ። እሱን አልሆነም። በዚህ ላይ ትንሽ የራያ ራያ ራዩማ ዴሞክራሲያዊ ፓርቲ ምክትል ሰብሳቢ አማረ ጉበን በበኩላቸው የፌዴሬሽን ምክር ቤት ውሳኔ ቁርጥ ያለ አቋም ያልተንጸባረቀበት እንደሆነ ጠቅሰዋል። የራያ ሕዝብ ጥያቄ በፌዴሬሽኑ ቀርቦ ውይይት መደረጉ ጥሩ ነገር ሆኖ በመሰረታዊ ነገር ግን የፌዴሬሽን ምክር ቤት ውሳኔ ከጠበቅነው በታች ነው የሆነው። ጠብቀነው የነበረው ነገር የፌዴሬሽን ምክር ቤት ቁርጥ ያለ ውሳኔ ይወስናል ል ግምት ነበረን። ያው በአሁኑ ሰዓት ሕዝቡ መውጫ መግቢያ ቅሶ በጣም በተጨናነቀ ሁኔታ ነው ያለው ነበርና ፌዴሬሽን ምክር ቤትም ይህን ግምት ውስጥ ያስገባ ውሳኔ ይወስናል የሚል ግምት ነበረን የተወሰነው ውሳኔ እንደጠበቅነው አልሆነም ፌዴሬሽኑ ችግሮቹን ነቅሶ ማውጣት ብቻ ሳይሆን ለችግሮቹ መፍትሄ ማስቀመጥና ችግር ፈጣሪዎቹ ተጠያቂ የሚሆኑበትን ውሳኔ ማሳለፍ ነበረበት ሲሉ አስተያየት ሰጪዎቹ አብራርተዋል በውሳኔው ላይ ምንድን ነው አንደኛ ህገ መንግስት ተጥሷል ይላል ህገ መንግስት ከተጣሰ ህገ መንግስት የጣሰ አካል ምን መደረግ አለበት ምን አይነት እርምጃ መወሰድ አለበት የሚለው አቅጣጫ አላሳየም ስለዚህ አንድ ክፍተት ብለን የምናስበው ይሄ ነው። በሁለተኛ ደረጃ በራያና በወልቃይት የሰብአዊ መብት ጥሰት ተፈጽሟል ብሎ በውሳኔው ጠቅሷል። ይህም የሰብአዊ መብት ጥሰት እየፈጸመ ያለው ቡድን ምን አይነት እርምጃ መወሰድ አለበት የሚለውም እንደዚሁ አቅጣጫ አላሳየም እና ካለው ነባራዊ ችግር አንጻር ግምት ውስጥ ያስገባ ውሳኔ አይደለም ብለን ነው የወሰድነው እኛ። በትግራይ ክልል የሚካሄደው የምርጫ እንቅስቃሴ ከክልሉ ባለፈ በሌሎች ክልሎች ላይ የሚኖረው አንድምታ አፍራሽ ነው ሲሉ ኮሎኔል ደመቀ ስጋታቸውን ይገልጻሉ። ስልጣን ይቀጥላል ላይ ቀጥሉም አይደለም አግባ ሀገሪቱ በአጠቃላይ ትምህርት እንሰጣለን እኛ። ይህን ካደረግን በኋላ ሌሎች ክልሎችም በዚህ መልኩ እንዲነጠሉ እንገፋለን የሚል ነው። ከመሬት የሚሰጡያል ቅስቀሳ መንግስት። ይህ መሆኑ ደግሞ ከእኛ በላይ ደግሞ መረጃ ይኖረ ገር እንገምታለን። የዚህ ሀይል ዝም ብለው በዝምታ ካየው ጦርነት እንዳይኖር ብለው ሰርቶ ዝም ካለ ነገ ሌሎች ሲኛሎች ምንድን ነው የሚያደርገው? ስለዚህ መንግስት ዝም ብለው ቁጭ ብሎ አንድ ሀገር የነበረ ወደ ተለያዩ ትናንሽ ሀገሮችን ሲለያዩ ዝም ይል ከሆነ ምንድን ነው የሚደረገው? ህልም ተፈርጦ ተኛ አይታደርም እንደሚባለው አሁንም ጦርነት ሊኖር ይችላል ተብሎ አይደለም። ስለዚህ ሀገር ነው የሚበልጠው። ሀገር ከሚፈርስ ተመጣጣሚ ዋጋ ተከፍሎም ሀገር ማዳን ይገባል። እኛ ከመጀመሪያም ጀምሮ የፌዴራል መንግስት በኦነግ ሸኔ የያዘው አቋም ትክክል ነው ብለን አንወስድም። በህግ መጠየቅ ያለበት ድርጅት ነው እንጂ እዚህ መድረሱ ራሱ እኛ የፌዴራል መንግስት ድክመት ብለን ነው የምናስበው። አሁንም የፌዴሬሽን ምክር ቤት ውሳኔም ኦነግ የበለጠ አሁን የሚሰራውን ስራ አጠናክረውን እንዲሰራ እንዲቀጥል ያደርገዋል እንጂ ያለውት አይኖረውም ብለን ነው የምናስበውን። የፌዴሬሽን ምክር ቤቱ ለትግራይ ህዝብ ትልቅ ክብር እንዳለው መግለጹን ያደነቁት የራያ ራዩማ ምክትል ሰብሳቢ አማረ ጉበን አባባሉ ግን ሚዛናዊነቱን ስቷል ብለዋል። ባለፈው ሰላሳ አመታት አንድ የኢትዮጵያ ህዝብ የማያውቀው ነገር አለ። በንግራችን ላይ ተነግ በአገር ደረጃ አሀዳዊ ስርአት አያስፈልግም ብሎ ህዝብ እንደ ህዝብ ፈርጆ ያ ሁሉ ማአት ሲያወርድ በትግራይ ክልል ያሉ ብሄሮች እና ህዝቦች፣ በግልጽ ታሪክ የሚያውቃቸው ከትግራይ ህዝብ ጋር እኩል ታሪክ ያላቸው እንደ ወጀራት ህዝብ፣ የራያ ህዝብ፣ የወልቃይት ህዝብ ያሉ ሌሎች ሀገሩ ብሄር ጋር ትስስር ያላቸው ማንነቶች ሆን ተብሎ ጨፍልቆ ከአሃዳዊ ስርዓት በላይ ጨፍላቅ የሆነ ስርዓት ነው ሲያራምድ የነበረው እና ስለዚህ ምን አይነት አስተሳሰብ ነው የተፈጠረው? በትግራይ ክልል ውስጥ ያለው ህዝብ ትግራይ ብሄር ብቻ እንደሆነ እንዲታሰብ ነው ያደረገው እና የፌዴራል መንግስቱም አሁን እየፈጠረው ያለው ስህተት ይህንን ነገር በትክክል ባለመገንዘቡ ይመስለኛል። ትግራይ ክልል ብዙ ህዝቦች አሉ። በቃ በትግራይ ክልል የሚሰጡ ውሳኔም እነዚህ ህዝቦች በሙሉ ግምት ውስጥ ያስገባ ነው ሆነ ያለበት። በትግራይ ህዝብ ክብር አለን ይላል የፌዴሬሽን ትክክል ነው። የትግራይ ህዝብ ለማንኛውም ህዝብ ክብር ይገባዋል። ግን የራያ ህዝብም ክብር ይገባዋል። የወልቃይት ህዝብ ክብር ይገባዋል። የወጅራት ህዝብ ክብር ይገባዋል። የራያ ራዩማ ዴሞክራሲያዊ ፓርቲም ሆነ የወልቃይት ጠገዴ አማራ ማንነት ታስመላሽ ኮሚቴ ጉዳዩን ወደ ፌዴሬሽን ምክር ቤት ዳግም ለማቅረብ በዝግጅት ላይ መሆናቸውን አረጋግጠዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ።